ሻለቃ ዳዊት ወልደ ጊዮርጊስ የውትድርና ዲፕሎማሲ አስተዳደርና የደራሲ ሕይወትን መርተዋል። በውትድርና በመኮንነት ማድረግ፣ በዲፕሎማሲው በውጭ ጉዳይ ሚኒስትር ደኢታነት፣ በአስተዳደር ዘርፍ የኤርትራ ክፍለ አገርን፣ በእርዳታ ማስተባበሪያና መልሶ ማቋቋሚያ ኮሚሽን ኮሚሽነርነት፣ በሥነ ጽሑፍ ዘርፍም ሰሞኑን ለህትመት ያበቁትን ዋት ኤ ላይፍ ግለ ታሪካቸውን አክሎ በርካታ የኢልቦለድ መጻሕፍት የቀለም በረከቶችን ላምባቢያን ቸረዋል። በአሁኑ ወቅትም የአፍሪካ ስትራቴጂያዊና የጸጥታ ጥናቶች ኢንስቲትዩት ዋና ዳይሬክተር ናቸው። ሰሞኑን የሚገኙት በአገረ አውስትራሊያ ነው። ያመጣጣቸው አስባብም በሜልበርን የአማራ ኅብረት ማኅበር ባዘጋጀው ወቅታዊ ኢትዮጵያ ጉዳዮች ውይይት መድረክ ዋነኛ ተጋባዥ ተናጋሪ በመሆን ነው። ቃለ ምልልሳችንን የጀመር ነው በሜልበርን የኢትዮጵያውያን ማህበረሰብ አባላት አቀባበል እንደምን ነበር በሚል ነው። ሻለቃ ዳዊት እንዲህ ይገልጡታል። አመሰግናለሁ። ካሳሁን ሰቦቃ የአገር ቤት ባንተዋወቅም እዚህ መገናኘታችን ደስ ብሎኛል። እዚህ የተደረገልኝ አቀባበል በሜልበርን መባረ ማህበር ትልቅ አቀባበል ነው ያደረጉልኝ። በጣም አመሰግናለሁኝ። ሊቀመንበሩም ሳሙኤል በጣም ብዙ ዝግጅት ነው አድርገው የጠበቁኝ። በአጠቃላይ ደስ ብሎን የመጣሁት ጥሩ አቀባበል ነው። አውጥቱንም ፕሮግራም የሚያስደስት ፕሮግራም ነው። ቅዳሜ ማርች 11 ሜልበርን በተካሄደው የአማራ ህብረት ውይይት መድረክ ላይ የአማራ ሕዝብ ትግል መብቶችን የማስከበርና በጋራ በእኩልነት የሚኖርባትንም ኢትዮጵያ ማቆም እንደው ተናግረዋል። የአማራ ብሔር ሊያስከብራቸው የሚገቡ መብቶች የሚሏቸው ምንድን ናቸው? እነዛንስ የጎደሉ ወይም የተነፈጉ መብቶች እውን ማድረግ የሚቻለው እንደምን ነው? አመሰግናለሁኝ። በአጠቃላይ እንደሚታወቀው ሁላችንም በኔ እድሜ ያለን ሌሎችም በኢትዮጵያዊነት እንጂ በአማራነት አላደግንም፣ ወይም በኦሮሞነት አላደግንም፣ ወይም በትግሬነት አላደግንም። በብሄረሰብ ማንነታችን አላደግንም፣ አልሰራንም። ብዙዎቻችን በኔድ ሜዳ ያሉት በተለይ በጣም አዲስ ነገር ነው። ይህንንም ለአማራ መብትም እንድንከራከር ና የአማራን ብሔርተኛነት መኖር አለበት ብለን ብቅ ብቅ ያለው ራስን ለመከላከል እንጂ ኢትዮጵያዊነትንን ለመካድም አይደለም። ግን በኢትዮጵያ ትልቅ ልትሆኑ የምትችለው ኢትዮጵያ ሰላማዊ ኢትዮጵያ ልትሆኑ የምትችለው ሁላችንም በእኩልነት የምንተዳደርባት የምንኖርባት ያለባት የምንገለገልባት ሀገር ስትሆን ነው። በወያኔ የተጀመረ አሁን ደግሞ ተረኛ ኦሮሞማ የሚካሄደው አማራን ገለል ሊያደርግ አማራ ጠል የሆነ ፖሊሲና አማራን በሁሉም ዘርፍ የማግለል ና ከማግለልም አልፎ መግደል፣ ማሰቃየት እና የዘር ማጥፋት እርምጃ እየተወሰደበት ስለሆነ የግድ አማራን ማደራጀት ና አማራ ራሱን ለመከላከል እንዲችል አቅም መፍጠር አስፈላጊ ሆኑ በመገኘቱ በዚህ ስራ ላይ እንዲሰማሩ ወጣቶችን እናበረታል። እንከታታለን። በቀደመታውም ንግግር ከዚሁ ጋር የተያያዘ ነው። ባለፈው በቀዳሚው ስብሰባ ላይ አሁን እንዳነሱት በኢትዮጵያነትን ያደግ ያደግነ ብለዋል። በአማራ መሆኔንም ያወቅኩት በቅርቡ ነው ብለዋል። ቀደም ሲልም ኢንጂነር ኃይሉ ሻወልም በዚሁ ሁኔታ ነበር የገለጹት። ለዛ ግድ ያለዎት እና አሁን ይህንንም የአማራን ብሄር ቅድም እንዳነሱት የተጓደሉ መብቶች እንዲሟላ ለማድረግ እርስዎን ወደዚህ የገፋዎት ምንድን ነው? አማራነት አማራነትና ኢትዮጵያ ሰማያዊነትን እንደምን አዋደው ያያችኋል። ሻለቃ ዳዊት ወልደጊዮርጊስ አማራነትና ኢትዮጵያዊነት ምንድን ናቸው? አማራነትና ኢትዮጵያዊነት የማይነጣጠሉ ናቸው፣ በእኔ አስተሳሰብ፣ በብዙዎች አስተሳሰብ መሆን ያለበት የአማራ እኩልነት ካልተጠበቀ ኢትዮጵያ አትኖርም። በየአማራን ብቻ ሳይሆን የሁሉም ዜጎቿ እኩልነት ካልተጠበቀ በስተቀር ኢትዮጵያ ልትኖር አትችልም። ስለዚህ አማራ ለእኩልነት የሚያደርገው ትግል ለኢትዮጵያ አንድነትም ጭምር ትልቅ አስተዋጽኦ የሚያደርግ ነው። አማራ የሌለችበት ኢትዮጵያ ሊኖር አይችልም ፈጽሞ። አሁን የሚደረገው አማራን አጥፍቶ አዲስ ስርዓት ለመፍጠር የሚደረገው ትግል በፍጹም ሰላም ለኢትዮጵያም አያስገኝም፣ ኢትዮጵያንም ደግሞ ወደ ባሰ ትርምስ ውስጥ ነው የሚከታት። ስለዚህ ለአማራ ስንታገል የምንታገለው ለኢትዮጵያ ነው ለኢትዮጵያ ያለውና ነው ስለዚህ ሁለቱ የሚለያየ ነገር ሆኖ አይታይም። ከኢትዮጵያም ደግሞ ተገንጥሎ ለመኖር አይቻልም። ማንም ብሔረሰብ ማንም ብሔረሰብ ኦሮሞም፣ ትግሬም፣ አማራውም ቢሆን ከኢትዮጵያ ተገንጥሎ ለመኖር አይቻልም ፈጽሞ ይሄ በወሬና በሪቶሪክና እንደዚህ ለትግል ሰቡን ለማሟሟቅ የሚደረግ መፈክር ካልሆነ በስተቀረ በእውነት አማራ ተገንጥሎ በእውነት ትግሬ ተገንጥሎ በእውነት ኦሮሞ ተገንጥሎ አገር የሚኖር ሊኖር አይችልም። ዘላለም ትርምስ ውስጥና ጠቡ ውስጥ፣ ጦርነት ውስጥ የምንኖረው አገርም ሊፈጠር አይችልም። ስለዚህ ያለን አንድ ጎጆ ነው ኢትዮጵያ የምትባል ጎጆ ነው ያለችን። ሁላችንም እዚህ አውስትራሊያ እንደምናየው፣ ሌሎችም ሀገሮች እንደምናየው በዴሞክራሲ በኩልነት ሁላችንም የምንኖርባት ሀገር ለመመስረት ያንን የሚያስችል ስርዓት መፍጠር ይኖርብናል፣ ግድ ይላል። በውይይቱ ላይ ካተኮርባቸውና በዋነኛ ጉዳይነትም ከአማራ መብቶች ባሻገር ካነሷቸው ጉዳዮች ውስጥ አንዱ ብሔራዊ ርዕይ ያለው መሪ መፍጠር መቻል ወይም ማግኘት ነው። በአሁኑ ወቅት የማንነት ወይም የጎሳ ፖለቲካ አደጋ ሆኖ ባላለባት የምጣኔ ሀብት ድቀት፣ ድርቅና ረሃብ፣ የስራ አጥ ወጣቶች ቁጥር አለቀጥ ከፍ ብሎ ባለበት ኢትዮጵያ ውስጥ አገርን መጀመሪያ ቅድሚያ ሰጥቶ ያለ መሪ ለመፍጠር ወይም እንደሚባለው በቀን ብርሃን በፋኖስ የመፈለግ ያህል ወይም በህዳሴ ግድብ የኤሌክትሪክ ብርሃን አዲስ መሪ የፈልገው ለማግኘት እንደምን ይቻላል ወይም እንደምን መፍጠር ይቻላል ይላሉ። በእርግጥ በትግል ውስጥ መሪዎች ይወለዳሉ። ጥሩ ጥያቄ ነው። በአሁኑ ጊዜ በኢትዮጵያ ውስጥ ኢትዮጵያን ለመምራት የሚችል ሰው ወይ ቡድን ይሄ ነው ብሎ መናገር አይቻልም፣ የለም። ምክንያቱም መጀመሪያ ያንን አይነት አመራር ለመፍጠር ስርዓት፣ አንድ ፕሮሴስ ውስጥ መግባት አለብን። አሁን ቅድም አንተ እንደጠቆስከው በኢኮኖሚም አገሩ በጣም ደቅቋል። ከኢኮኖሚ ባሻገር በብሔር እና በብሔረሰቦች መካከል ያለው ግጭት እና ያለው ጥላቻ በጣም በጣም ስር እየሰደደ ስለመጣ ይህ ህዝብ ተሰብስቦ አንድ መሪ ለመምረጥ የሚችልበት ሁኔታ የለም። በፍጹም የለም። ጠፍቷል። ያ ሁኔታ አምልጦናል። ያ የመለጠን አንዱም ጠቅላይ ሚኒስትር አብይ ስልጣን በያዘበት ጊዜ ሊያረገው ይችል ነበረ። ከዛ በኋላ የተፈጠረ ሁኔታ ሁሉ መሪ ለመፍጠር የማያስችልበት ደረጃ ላይ ደርሰናል። ስለዚህ አሁን ያንን አንወያይም፣ መወያየትም አንችልም። አሁን ማድረግ የምንችለው ምንድን ነው? ወደዚህ ሁኔታ ሊያሸጋግረን የሚችል የሽግግር መንግስት ማቋቋም ነው። የሽግግር መንግስት ያው ከህዝቡ ተውጣቶ በቡድን የሚመራ አንድ ስርዓት መፍጠር ማለት ነው። ያ የሽግግር መንግስት ነው ህዝቡን የሚያቀር የተወሰነ ጊዜ ውስጥ ህዝቡን የበለጠ ለማቀራረብና እውነት ወጥቶ ፍርት ተሰጥቶ ህዝቡ እርስ በርሱ ተነጋግሮ ብዙ ውይይቶች ተካሂዶ አብሮ ለመኖር የሚችልበት ሁኔታ ከተመቻቸ በኋላ ምርጫ ተደርጎ በአዲስ ህገ መንግስት ምርጫ ተደርጎ አዲስ መሪ ሊወጣ ይችላል። ግን በአሁኑ ሁኔታ ስለ መሪ የምንነጋገርበት ሳይሆን እርሰ ያንን መሪ ለመፍጠር ያንን መሪ ለመምረጥ ያንን ስርዓት ለመፍጠር የሚያስችል ሁኔታ መጀመሪያ ማመቻቸት አለብን። በህዝቦች መካከል ደፍሮ መሪ ሆኖ ለመውጣት ወይም ብቁ ነኝ ዝግጁ ነኝ ያለ መሪ ራሱን ለኢትዮጵያ አገልጋይ ተገዢ አድረግ ዝግጁ ነኝ ያለ ሰው ብቅ ይበል። በአመራር ላይ ለዛ መሪ አሁን ኢትዮጵያ ካለችበት ችግር አኳያ ፍቱን የሆነ መሪ እንዲሆን ለማድረግ ምን ነገሮችን ማሟላት አለበት ይላሉ። የኢትዮጵያ መሪ ይህንን ሁሉ ችግር ተረክበው በፊት መፍታት እንዲችል ምን አይነት መሪ ያስፈልጋል? መሪው ህዝቡን ይዞ መሄድ እንዲችልስ ምን አይነት ብልህ የሆነ ሰው ለኢትዮጵያ ያሻታል? ይላሉ የእርስዎ ምክረ ሀሳብ ምንድ ነው? አመሰግናለሁ። ዋናው ነገር ህገ መንግስት ነው። ህገ መንግስት ነው መሪን የሚፈጥረው። መሰረቱ ህገ መንግስት ስለሆነ ህዝቡ የመረጠው ህዝቡ የፈቀደው ህዝቡ ለሬፈረንደም ቀርቦ አዲስ ህገ መንግስት ህዝቡ ያጸደቀው በህገ መንግስት መሰረት ኤሌክሽን ምርጫ ሲካሄድ የዛ ጊዜ ያ መሪ ለዛ ህገ መንግስት ተገዥ ይሆናል። መጀመሪያ ትልቁ ነገር ለህገ መንግስቱ ተገዥ የሆነ በህጋዊ መንገድ የተመረጠ ሰው ነው። ማንም ሰው ሊሆን ይችላል እዛ ውስጥ ምርጫ የሚገባ ። ነገር ግን ገዢው ሰው ሳይሆን ገዢው ህገ መንግስት ነው የሚሆነው። ስለዚህ ያ ሁኔታ ላይ መድረስ አለብን። መጀመሪያ ያ ሁኔታ ከደረስም በኋላ ለምርጫ ማናቸው ሰው ሊቀርብ ይችላል። አንተም፣ ማንም ኢትዮጵያዊ ሊቀርብ ይችላል። ነገር ግን ህገ መንግስት እንጂ ሰው አይገዛንም። ያ ስርዓት ላይ ለመድረስ ነው ትልቁ ችግር። ከጥላቻ አልፈን ከብሔር ባሻገር አልፈን ሁሉም ብሔረሰቦች በኩልነት የሚኖሩባትን አገር ለመፍጠር ህዝቡ እርስ በርሱ ተቆራርቦ እንዲኖርና ለዛ ስርዓት ለዛ ፖለቲካ ስርዓት አመቺ ሁኔታ መፈጠር አለበት። ያ ሁኔታ ጊዜ ይወስዳል። ለዚህ ነው ጌን መነጋገር የምንፈልገው የምንችለው። ለህገ መንግስት ተገዢ የሆነ መሪ ለመፍጠር መጀመሪያ ህገ መንግስቱ ዲፋይንድ መሆን አለበት። ህገ መንግስቱ ሁሉ ያመነበት መሆን አለበት። ስለዚህ ያ መሪ ሪሊ ዋናው ምግባሩ ጠባው በህገ መንግስት ይገዛል በህገ መንግስት ይታገዳል በህገ መንግስት ይመራል። ዋናው እዛ ላይ አልደረስንም። ይህ ያለን ህገ መንግስት በትንሽ ሰዎች የተረቀቀ እንጂ በህዝብ ያጸደቀው ህገ መንግስት አይደለም። የተመረጡት መሪዎች በተወሰነ ብሔረሰብ ተመርጠው እንጂ በመላ ኢትዮጵያ ህዝብ የተመረጡ አይደሉም። ስለዚህ እዛ ደረጃ ነው። አሁን እንደገና ምርጫ ብንገባ እንደዛ ያለ ሁኔታ ውስጥ ነው እንደገና የምንገባው። እዛ እንዳንገባ መጀመሪያ ዴሞክራቲካሊ የተመረጠ ሰው ለመፍጠር መጀመሪያ ህገ መንግስቱ መታረም አለበት፣ ህዝብ መጽደቅ አለበት። የሀገር አቀፍ መሪ ወይም ብሔራዊ መሪ የሆነ ሰው ምን አይነት ልዩ ክህሎት ሊኖረው ይገባል? ከግለሰቡ ስብእና አንስቶ የሀገር ፍቅር ስሜቱ ለሚመራው ለተነሳበት ሀገርና ህዝብ ለአገልጋይነት ቁርጠኝነቱና በ በተለይም አሁን ያለንበት አብዛኛው በእውቀት ማዕከል ያደረገ ጊዜ ነው እና ከእውቀትስ አኳያ እነዚህን አማክሎ ዚ አይነት ብቁ መሪዎች ኢትዮጵያውያን እንዳላቸው ቢነገርም ተቃዋሚ መሆንና መንግስት ሆነ ሀገር መምራት የተለያዩ ነገሮች ናቸው ና ከዚህ አኳያ አንድ መሪ ልዩ ክህሎቱ ምን መሆን አለበት ይላሉ። አመሰግናለሁ። እሱ ትልቅ ጥያቄ ነው። አንድ መሪ ትልቁ ችሎታው ሁሉን አውቃለሁ የማይል የህዝብ ተመራጭ መሆኑን፣ ኃላፊነት ሁልጊዜ ለህዝብ መሆኑን የሚገነዘብ አካባቢው አዋቂዎችን መርጦ በአዋቂዎች ምክር የከበረ ሰው መሆን አለበት። ያን አይነት ሰው ነው ሁሉን የሚያውቅ ሳይሆን ያሉ የሚያውቁ ሰዎችን አካባቢው ሰብስቦች በነሱ እውቀት ላይ የተመሰረተ አመራር ሊያደርግ የሚችለው ከዛ በላይ ለህግ ተገዥነት ነው። ለህግ ተገዥነት መሆን ያስፈልጋል። ህግ እሱ በህግ ተገዥ መሆን አለበት። እንደ ማናቸውም ኢትዮጵያዊ እንደማናቸውም ዜጋ ለህግ ተገዥ ነው። በህግ ነው መስራት ያለበት። የፓርላማው ህግ አውጪ ነው። ፍትህንትኑ ህግ አስፈጻሚ ነው። ኤግዚኪቲቭ ደግሞ ስራ አስፈጻሚ ነው። ይሄ ሁሉ ተከፋፍሎ ባላንስ ኦፍ ፓወር የሚፈጥረው እዛ ላይ ነው። በሶስቱ ሀይሎች መካከል ያለው የስራ መከፋፈል አክብሮ የሚቀመጥ መሆን አለበት። ሌላ የግል ጠባይ የራሱ ጉዳይ ነው። ብዙ ጠባይ ሊኖረው ይችላል። አንድ ግለሰብ ማናቸውም መሪ ከኔና ከአንተ የተለየ ስብዕና ያለው አይደለም። ነገር ግን ስብዕናው እንደ ሰው ሆኖ ሃይማኖቱን አክብሮ ባህሉን አክብሮ ሰውን አክብሮ ህገ መንግስቱን አክብሮ እና በተቻለ መጠን ሁሉን አውቃለሁ ሳይል እሱ አካባቢ ባሉ የተማሩ እና የሚያውቁ ሰዎችን ሰብስቦ መምራት የሚችል ሰው መሆን አለበት። አሁን ወቅት ኢትዮጵያ ውስጥ ከፍተኛ ችግሮች እንዳሉ ይነሳል። በየቦታው የተለያዩ ግለሰቦች፣ ድርጅቶች ወይም ቡድኖች የየራሳቸው ይሄ ነው የሚሉት አንኳር ችግር ወይም ቅድሚያ ሊሰጠው ይገባል ብሎ የሚያነሱት አለ። በእርሶ እይታ ኢትዮጵያ ውስጥ አንኳር የሆነው ዋነኛ ብርቱ ችግር ምንድን ነው ቅድሚያ ሊሰጠውና እልባት ሊበጅለት የሚገባው? አስቸኳይ ወይም አንገብጋቢ የሀገሪቷ ሕልውና የስጋት ምንጭ ነው የሚባለው ምንድን ነው? በኢትዮጵያ ወቅታዊ ሁኔታ ዋናው የብሄር ፖለቲካ ነው። ትልቁ ነገር ኢትዮጵያን ያበላሸውና የኢትዮጵያን ሕዝብ አንድነት ያፈረሰው የብሔር ፖለቲካ ነው። ስለዚህ አልነበረንም እኔ በቀደመታም ስናገርም በየ መድረኩም ስናገር እኔ በንጉሱ ጊዜም ውትድርና ሙያ ሰርቻለሁ። ከዛም በደርግ ጊዜ በተላሌ ስራ ላይ ሰርቻለሁ። በዚያ አሁንም ሁኔታውን አይቻለሁ። በሁለቱ ስርዓት ጊዜ የዘር መከፋፈል አልነበረም። አሁን በቀደመታ እንደተናገርኩት፣ በአንድ ጊዜ በአንድ ሁኔታ በአንድ ወቅት ለምሳሌ ወደ ደርግ ሊወድቅ አካባቢ የነበሩት መሪዎችን ብናይ መንግስቱ ኃይለማርያም በአባቱም በእናቱም ኦሮሞ ነው። ተስፋዬ ድንቃ በእናቱም በአባቱም ኦሮሞ ጠቅላይ ሚኒስትር ነበረ። መከላከያ ሚኒስትር ጀነራል ተስፋይ ገብረኪዳን ኪዳን በአባቱም በአራቱም ኦሮሞ ነበር። የዛ ጊዜ ጠይቀን አናቅም፣ ኦሮሞ መሆናቸውን በኋላ ነው ያወቅኩት። ነ በኋላ ዘር አንቆጣጠርም። ያ ጊዜ ምናልባት ሌሎች ጥፋቶችና ሌሎች ድክመቶች ይኑሩት እንጂ በብሄር ተከፋፍለን አናቅም። ኢትዮጵያን እስከ ዛሬ ያቆየ ነው። በዚህ መልክ ነው። ማንም አገር ማንም አገር ከዚህ ከአውስትራሊያ ቀጥሎ የኋላ ታሪክ የሌለው የለም። ይሄ ሀገር እዚህ የደረሰው ከብዙ ችግር በኋላ ነው። ኔቲቭ አውስትራሊያኖች ነበሩ፣ በእነሱ ላይ የደረሱ ችግሮች አሉ። እነሱ ጋር ትልቅ ጠብ ነበረ። እስረኞች፣ ከዛ ሚሽነሪዎች፣ ከዛ ኤክስፕሎረርስ፣ ከዛ ኢንቨስተርስ መጥተው እነዛ ሁሉ የተለያዩ ሰዎች ከተለያየ ሀገር መጥተው አንድ ሀገር መስርተዋል። ማመጀመሪያ መጣ ማኋላ መጣ ሳይባል በብሔር ሳይለያዩ፣ በባክግራውንድ ሳይለያዩ፣ በቋንቋ ሳይለያዩ አውስትራሊያንስ ተብለው ይኖራሉ። ዛሬ የመጣ አንተ ካሳሁን እና የዛሬ መቶ ዓመት የነበረ የአውስትራሊያን እብ መብታቸው አንድ ነው። በማናቸውም ጠረጴዛ ላይ በኩልነት ትናገራላችሁ፣ ድምፃቸው አንድ ነው። ያን አይነት ነው መፍጠር ያለብን። ኢትዮጵያን እንወሰድ፣ አፍሪካን እንወሰድ። አፍሪካ ሁለት ሺህ ብሔረሰቦች አሏት። ሁለት ሺህ መንግስት ሊፈጠር አይችልም። ሁለት ሺህ ሀገር ሊፈጠር አይችልም። አምሳ ሰባት ሀገር ነው ያለው። ስለዚህ እያንዳንዱ ሀገር ወንደ አቨሬጅ አርባ ብሔረሰብ አለው ማለት ነው። እንደዚህ ተቻችለን ካሉ ለምንድን ነው ከዚህ ሁሉ ተነጥነን ኢትዮጵያ ከዚህ ሁሉ ተነጥላ በብሔረሰብ የተገነጣጠረች አገር ለመመስረት ምን ሞክረው አይሆንም፣ የማይቻል ከኮመን ሴንስ ውጭ ከስብህና ውጭ ከዓለም ከሰለጠነበት ዓለም ከደረሰችበት ውጭ ኋላ ቀር የሆነ የፖለቲካ ስርዓት ላይ ፈጥረው ኋላ ቀር ፍጹም ኋላ ቀር ለኢትዮጵያ የማይመጠን ሶስት ሺህ ዓመት ነው ነች። ሶስት ሺህ ዓመት ሲባል ደግሞ ምናልባት ድንበሯ ባይለይም ኢትዮጵያ የምትባል ወይም አበሻ የሚባል ወይም ደግሞ የተለያየ ስም ነስተው የነበረ ህዝብ የነበረባት አገር ነች። ያን ኩሉ ባህል ይዘን ያንን ኩሉ ታሪክ ይዘን ለሌሎች ምሳሌ መሆን የምንችል አገር ዛሬ ፕሪሚቲቭ የዛሬ ሺህ ዓመት ተደርጎ የማያውቅ ስርዓት ውስጥ ነው ያለ ነው። ስለዚህ ከዚህ ህዝቡ ይሄንን አጤኖ ተገንዝቦ ወደ ራሱ እንዲመለስና ወደ ሰብእናው እንዲመለስና አብረን መኖር እንድንችል ያ ሁኔታ መፈጠር አለበት። ለዚህ ነው ዋናው ተቀዳሚ ችግራችን ለጠየቀው ጥያቄ የብሔር ፖለቲካ ነው ወደ ኋላ የሚጎትተን የሚያጣላን የሚያፈርሰን የሚያዳማን ብራይት ፊውቸር ብርሃን ያለው ወደፊት እንዳናይ የሚያደርገን እሱ ነው ከሻለቃ ዳዊት ወልደ ጊዮርጊስ ጋር ያካሄድ ነው ቃለምልልስ በዚሁ አላከተመም በለጣቂው ክፍል ኢትዮጵያን በተደጋጋሚ በማጥቃት ላይ ስላለው ድርቅና ረሃብ እንዲሁም ኢትዮጵያን አካቶ በአፍሪካ ቀንድ ተከስተው ስላሉ የፖለቲካና ጸጥታ ጉዳዮች አንስተው ይናገራሉ